The Voice of America ባለፈው ማክሰኞ ሐምሌ አንድ ቀን ፖሊስ ይዣቸዋለሁ ያላቸውን የሰማያዊና የአንድነት ፓርቲ አመራር አባላት ዛሬም ፍርድ ቤት አላቀረባቸውም። የአረና ትግራይ የአመራር አባል አቶ አብርሃ ደስታ በተመሳሳይ ቀን በመቀሌ በፖሊስ የተያዙ ቢሆኑም የት እንዳሉ እንደማይታወቅ ፓርቲያቸው ገልጿል። መለስካቸው አምሀ ዝርዝሩ ልኮልናል። የአንድነት ለዲሞክራሲና ለፍትህ ፓርቲ ስራ አስፈጻሚ አባልና የሕዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው የብሔራዊ ምክር ቤቱ አባልና የድርጅት ጉዳይ ምክትል ኃላፊው አቶ ዳንኤል ሽበሽና የሰማያዊ ፓርቲ የብሔራዊ ምክር ቤት ምክትል ሰብሳቢ አቶ የሺዋስ አሰፋ ፖሊስ ዛሬ ፍርድ ቤት እንደሚያቀርባቸው ተጠብቆ የነበረ ቢሆንም እስከ ምሽቱ 11 ሰዓት ድረስ አልቀረቡም። በሌላ በኩል የአረና ትግራይ ለዴሞክራሲና ለለዋላዊነት ፓርቲ ስራ አስፈጻሚ ኮሚቴ አባልና በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ መምህር አቶ አብርሃ ደስታ ከትናንት በስቲያ ማክሰኞ መቀሌ ከተማ ቀበሌ 16 አካባቢ በፖሊስ መያዛቸውን የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ለቪኦኤ በስልክ ገልጸዋል። አቶ አብርሃን ከፌዴራል ፖሊስ የመጡ ኃይሎች ደብድበው በኃይል ወደ መኪና ካስገቧቸው በኋላ የት እንደወሰዷቸውም እስከ ዛሬ ፓርቲው ሊያውቅ እንዳልቻለ ተናግረዋል። አቶ አምዶም እንደዘረዘሩት በዕለቱ የአቶ አብርሃ ደስታ ቤት በፖሊስ ተበርብረዋል። ጨምሮ ሲያብራሩም አቶ አብርሃ የት እንደታሰሩ ለማወቅ በመቀሌ የሚገኙ ፖሊስ ጣቢያዎችን ሁሉ ጠይቀናል በአንዱም አቶ አብርሃ መታሰራቸውን የነገረን ስለ ስለሌለ በመቀሌ የፖሊስ ጣቢያዎች ውስጥ አለመኖራቸውን አረጋግጠናል ብለዋል። አቶ አምዶም ለቪኦኤ እንደገለጹት ፓርቲው በደብዳቤ የትግራይ ብሔራዊ ክልላዊ መንግሥት የፍትሕ ቢሮን፣ የጸጥታና አስተዳደር ቢሮን፣ የሰብአዊ መብቶች ኮሚሽንንና የርዕሰ መስተዳደር ጽፈት ቤትን አቶ አብርሃ መያዛቸውን በመግለጽ አድራሻቸውን ጠይቀዋል። መስሪያ ቤቶቹም እናጣራለን የሚል መልስ እንደሰጡ አቶ አምዶም ገልጸዋል። የትግራይ ፖሊስ ኮሚሽን ግን አቶ አብርሃ ደስታን እንዳላሰራቸው ለፓርቲው አሳውቀዋል ብለዋል። እንደ አቶ አምዶም ገብረስላሴ ከሆነ በትግራይ ብሔራዊ ክልላዊ መንግስት በእንደርታ ወረዳ ሰባት የአረና ትግራይ አባሎቻቸው ቀደም ሲል በሽብር ወንጀል ተከሰው በአሁኑ ጊዜ ምስክር እየተሰማባቸው ይገኛሉ። የኢትዮጵያ መንግስት በአሸባሪነት የፈረጀው የግንቦት ሰባት ጸሐፊ አቶ አንዳርጋቸው ጽጌ መያዛቸውን የኢትዮጵያ ቴሌቪዥን ይፋ ባደረገበት ዕለት ፖሊስ ሌሎችንም ሰዎች መያዙን አስታውቆ እንደነበረ አይዘነጋም። ያስኳቸው ያላቸው ሰዎች ከግንቦት ሰባት ጋር እና መንግስት የግንቦት ሰባት የፕሮፓጋንዳ መሳሪያ ነው ካለው የኢትዮጵያ ሳተላይት ቴሌቪዥን ጋር የሚሰሩ መሆናቸውንም ገልጸዋል። ይሁንና እነዚህ ሰዎች እነ አቶ ሀብታሙ አያሌው የሆኑ ወይም ሌሎች ለይቶ አልገለጸም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ